so ች ለልዩ ልዩ አገልግሎት እንዲውል የተሰጣቸውን መሬት በአፋጣኝ አልምተው ለተፈለገው ዓላማ መዋል እንደሚጠበቅባቸው የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ አሳሰቡ። በከተማዋ እየታየ ካለው እድገት ጋር ተያይዞ እየጨመረ ለመጣው የመሬት ፍላጎት ምላሽ ለመስጠት ወደ መሬት ባንክ ገብቶ ከነበረው መሬት ውስጥ አንድ መቶ ሰላሳ ስምንት ሄክታር ለልዩ ልዩ አገልግሎቶች እንዲውል ለአልሚዎች መተላለፉም ተገልጿል። ፀሐይ ዳምጠው ዝርዝሩን ታቀርበዋለች። የአዲስ አበባ ከተማ አስተዳደር በሕገ ወጥ ተይዞ የነበረውን መሬት ወደ መሬት ባንክ በማስገባት ለረዥም ጊዜያት ጥያቄ ይቀርብባቸው የነበሩና ለከተማዋ እርገት የሚያስፈልጉ ተቋማት እንዲኖሩ ለማስቻል ሲሰራ መቆየቱን ምክትል ከንቲባ አዳነች አቤቤ ተናግረዋል። ከዚሁ ጋር በተያያዘም አልሚዎችን በግልጽ መስፈርት በመለየት በልዩ ሁኔታ መሬት እንድትሰጥ በካቢኔ መወሰኑን ምክትል ከንቲባው አስታውሷል። የመሬት ጥያቄ ቀርቦባቸው ያስተስተናገዱ ወይም ደግሞ መስጠት አይቻልም፣ በዚህ በዚህ ምክንያት ተብሎ ውሳኔ ያላረፈባቸው ብዙ ፋይሎችን አግኝተናል። እነዚህ ጥያቄዎች በማጤ እስካሁን ድረስ የለ ውሳኔ ወደ መቶ ሰላሳ ስምንት ሄክታር ወይም ደግሞ ከአንድ ስምንት ሚሊዮን ካሬ ሜትር በላይ በአንድ ጊዜ ውሳኔ ወስነን ዛሬ ለቀረበው አገልግሎት እንዲውል አድርገናል። ይህን ያደረግነው እናንተን አምነን ታለማላቸው ለተባለው ዓላማ ታውላላችሁ፣ አቅሙ፣ ዝግጅቱ አላችሁ ልታለሙት እንጂ የፈለጋችሁት ሌላ የተለየ ምክንያት የላችሁም ብለን አጥርተን በዛ ደረጃ እምነት ሲያሳርፍባችሁ በዚህ በድፍረት ወሰነናል ማለት ነው እንግዲህ ይሄንን እምነት እውን የምታደርጉልን በሚቀጥለው ተግባራችሁ ይፈልጋለን ማለት ነው። የከተማ አስተዳደሩም በመሬትና መሬት ነክ በሆኑ ጉዳዮች ላይ የምስተዋለውን የመሬት ወረራና ሌሎች ብልሹ አሰራሮችን በመፍታት አራት መቶ ሀያ ሁለት በሚሆኑ አመራሮችና ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ መሬት ልማት ማኔጅመንት ቢሮ ኃላፊ ዶክተር ሚልኬሳ ጃገማ ተናግረዋል። ማህበራዊ አገልግሎት ጥያቄዎች ነበሩ ነበሩ። ለኢንዱስትሪ ዘርፍና ለአገልግሎት ዘርፍ ጥያቄዎች ነበሩ። ይህንን መነሻ በማድረግ የተለያዩ ሀገራዊ ፋይዳ አላቸው ፕሮጀክቶች የነበሩበት ሁኔታ ለማየት ሞክረናል ማለት ነው። እንደ መሬት የተሰሩ ስራዎች የመጀመሪያው በከተማችን አጠቃላይ ያለን ውስን ሀብት መሬት ስለነበረ በተለያየ አግባብ የመሬት ወረራ እንደነበረ ይታወቃል። መነሻ አድርገን የመሬት ወረራውን የማጽዳት ራሱን በቻለ እቅድ እንዲመራ የከተማ አመራሩ በትኩረት ስሰራ የቆየበት ሁኔታ ነው የነበረው። ከዚህ አንጻር ወደ አንድ ነጥብ አንድ ሚሊዮን ካሬ ሜትር የሚጠጋ መሬት ወደ መሬት ባንክ እንዲመለስ የተደረግበት ሁኔታ ነው የነበረው። ሁለተኛው ተግባር አጠቃላይ መሬት ሴክተሩ የምታወቅበት ባህሪ ሕብረተሰቡ ዘንድ ተገልጋዩ ዘንድ ትረስ ያጣበት ሁኔታ ስለነበረ አመራሩን ብቻ የማስተካከል ስራ ሳይሆን ተቋም ውስጥ የሚሰሩትንም ባለሙያዎች የማስተካከልና የማጥራት ስራ ነው የነበረው። በቅርብ ጊዜ በካቢኔ የጸደቀ መመሪያ መነሻ በማድረግ በብቃትም በስነ መግባርም ውስን ችግር አለባቸውን ባለሙያዎች በማጥራት ወደ 422 የሚሆኑ ባለሙያዎችን አጥርተን ከመሬት ሴክተሩ እንዲወጡ የተደረገበት ሁኔታ ነው የነበረው። ይሄ ቀጣይ ለምንሰራው ስራ መደላደል ይፈጥራል ብለን እናምናለን ማለት ነው። ዶክተር ምልኬሳ አክለው በመዲናዋ አመታትን ያስቆጠረውን የመሬት ጥያቄ ለመመለስ እና በዘርፉ ያለውን የመልካም አስተዳደር ችግሮችን ለመፍታት ስራዎች መሰራታቸውን ገልጿል። የአዲስ አበባ ከተማ አስተዳደር በከተማዋ ካለ እርገት ጋር ተያይዞ እየጨመረ የመጣውን የመሬት ፍላጎት ምላሽ ለመስጠት አንድ 138 ሄክታር ለልዩ ልዩ አገልግሎቶች እንዲውሉ ለአልሚዎች ማስተላለፉን ኃላፊው አብራርቷል። የሃይማኖት ተቋማት የመሬት ጥያቄ ነበረ። እነዚህን የመሬት ጥያቄዎች ከሃይማኖት ተቋማት ጉባኤ ጋር በመሆን እነሱ በወሰኑት አግባብ ጠቃላይ ቶች አምሳ አራት ቦታዎች ወደ አስራ ሁለት ነጥብ አንድ ሄክታር መሬት ወይም አንድ መቶ ሀያ አንድ ሺ ሰባት መቶ ካሬ ሜትር ቦታ ተዘጋጅተን ያለንበት ሁኔታ ነው ያለው። በጎ አድራጎት ድርጅቶች በተለይ ከተማ ላይ የሚሰሩ በሴቶች ላይ፣ በህፃናት ላይ፣ በአረጋውያን ላይ የሚሰሩ ተቋማትን መደጋፍ ተጋቢ ስለሆነ ካለን ውስናት ለነዚህም ወደ ሶስት ሄክታር የሚጠጋ መሬት የቀረበበት ሁኔታ እንዳለ ለመግለጽ ነው። ይሄ ለሁለቱም ተቋማት ለሃይማኖት ተቋማትም ለበጎ አድራጎት ድርጅቶችም ከሊዝ ነፃ የቀረበበት ሁኔታ እንዳለ ማየት ይቻላል ማለት ነው። ሌላው የከተማውን ኢኮኖሚያዊ ማህበራዊ ችግር ለመቅረፍ ኢንዱስትሪ ማስፋፋት ተገቢ ነው። በተለይ ማኑፋክቸሪንግ ኢንዱስትሪ ማስፋፋት አለብን ብለን ኢንዱስትሪ መር ኢኮኖሚውን ከግብርና ወደ ኢንዱስትሪ የምናደርገውን የሚደግፍ ፕሮጀክት መሆን አለበት። የቴክኖሎጂ ሽግግር ሊያመጡ የሚችሉ ኢምፖርት ኢንስቲቱት ሊያደርጉ የሚችሉ ለማየት ሞክረናል ማለት ነው። ለእነዚህ የኢንዱስትሪ ባለሀብቶች በቅርቡ በጸደቀው የሊዝ መነሻ ዋጋ መነሻ አድርጎ እንዲወስዱ የተደረገበት ሁኔታ ነው የነበረው። ለልማት የሚውለው መሬት የተሰጣቸው ተቋማትና ልዩ ልዩ ድርጅት ተወካዮች በበኩላቸው ለዘመናት ታጥረው የነበሩ መሬቶች ወደ መሬት ባንክ በማዝገብ ባት በግልጽ መስፈርት ለተቋማትና ድርጅቶች እንዲተላለፉ መደረጉ ከተማ አስተዳደሩ ለተጠያቂነትና ለመልካም አስተዳደር መስፈን ያለውን ቁርጠኝነት ያሳየ ነው ሲሉ ገልጿል። ለአሜሪካ ድምፅ ፀሐይ ዳምቶ ከአዲስ አበባ